ወጣት ሚካኤል አብርሃ የአዲስ አበባ ከተማ ነዋሪ ሲሆን በተለያዩ የአገሪቱ የፖለቲካ ጉዳዮች ንቁ ተሳትፎ በማድረግ ይታወቃል። በአስቸኳይ ጊዜ አዋጁና እሱን ለማስፈጸም ስለወጣው መመሪያ ተከታይን ብሎናል። የመጀመሪያው የወጣው አዋጅ አለ። እሱን ለማስፈጸም ተብሎ ደግሞ አዲስ የወጣው አዋጅ ላይ ትንሽ አንዳንድ ህብረተሰቡንም ግራ የሚያጋቡ ቀላል ሆነው፣ እነዛ ቀላል ነገሮች ግን ምናልባት ሰው በድፍረት በሚያደርጋቸው ሰዓት ትልልቁንም የመንግስት አቋም ሊያሽሩ የሚችሉ ወደ ህግን ወደ መዳፈር ሊያመጡ የሚችሉ ክፍተቶችን ሊፈጥሩ የሚችሉ ሲሊ ነገሮች አሉበት። እና ያንን ለምን እንደተደረገ ባናውቅም እነዛ ሲሊ ነገሮች ግን ከላይ የተቀመጠውን ትልቁን አንቀጽ ለመዳፈር መብት የሚሰጡ ይመስላሉ። እና ያንን ለምሳሌ አሁን እኔ በግሌ አሁን እነዚህ የተጠቀሱት የሚዲያ ተቋማትን ማየት የሚባለው ነገር አሁን ማየት ይሄ ትልቅ የመብት ጥሰትም ነው። አክቹዋሊ በዛኛው በአዋጁ ላይ እነዚህ ዝርዝር ሁኔታዎች በተጨፍልቀው እንደተነሱ እናውቃለን ግን ማየት እነዚህ ማብራራት የሚሉት ነገር እንዴት ነው መንግስት ሀንድል የሚያደርገው ዶር ቱ ዶር እየዞረ ዲሽ ሊያስቆም ነው ይሄ ራሷን በአዋጁ ምን ኮንቴንት ይዞ እንደመጣ ባናቅም ይሄ አሁን ህዝቡን እንዲዳፈር የሚገፋፋ ሁሉ ይመስለኛል የመኢአድ የማዕከላዊ ምክር ቤት አባል አቶ ይርዳው ሹፈራውም እንዲህ ነበር ያሉን እንደ እውነቱ ከሆነ የአስቸኳይ ጊዜ አዋጁ በጣም አሳዛኝና በኢትዮጵያ ህዝብ ታሪክም ከደርግ የባሰ እንትን ነው። ይህን መግለጫዎችን ሁሉ መስጠት ራሱ እንደሚያሳስር ነው። ሆኖም ግን እኛ ይህ የአስቸኳይ ጊዜ አዋጅ በአግባቡ ህግን አገናዝቦ ያልወጣና በኢትዮጵያ ህዝብ ዘንድም ቅሬታን እየፈጠረ ስለሆነ አስቸኳይ ጊዜ አዋጁ መንግስት በአስቸኳይ ጉዳዩን አይቶ እንደገና መልሶ ሌላ ለህዝቡና ለመንግስት የሚያዋጣውን አዋጅ ቢያወጣ እንደሚያድ መካከላዊ ምክር ቤት አባልነታችን ይህንን ነው ምገልጸው። አሁን ለምሳሌ የመናገር ነጻነትን ይከለከለ ነው። የመናገር ነጻነትን ደግሞ ህገ መንግስቱ ይፈቅዳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የመናገር ነጻነትን ያጎናጸፈ ነው። መልሶ ደግሞ በዚህ አዋጅ ላይ የመናገር ነጻነት የፖለቲካ ፓርቲዎች መግለጫ ሲሰጡ ይህን ያላገናዘበ የሚል በመሆኑ እጅግ ከህገ መንግስቱ የሚጻረር ነው። የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰብረው በበኩላቸው አዋጁ የተሟላ የዲሞክራቲክ ስርአት ማህበር ገንብተን ቢሆን ኖሮ በብዙ መልኩ ያለ ነቀፌታ መቀበል ይቻል ነበር። ነገር ግን እንኳን ዘንቦብሽ ድሮም ጤዛ ነሽ ነው። ከዚያ አኳያ በጣም አሳሳቢ ነው። ኦልሞስት መቶ ሚሊዮን ኢትዮጵያ ህዝብ እስር ቤት እንደገባን የሚቆጠረው አፈጻጸሙ ላይ ከባድ በራሱ ችግር የለውም አንዳንድ ህገ መንግስቱ ላይ የሚጠበቀውን መመዘኛች ያሟላሉ እንኳ ቢባል ነገር ግን የዲሞክራቲክ እና የሰብአዊ መብቶች ድሮም ቋፍ ላይ ነበረ። አሁን ይበልጡን ተደቆሰ ማለት ይቻላል። ስለዚህ የህዝቡና የህብረተሰባችን ትልቁ ስጋት ስጋት ሆኖ ቀጥሏል ማለት ነው። ብዙ ችግሩን መሰረታዊ ችግሩን ይቀርፋል የሚልበት እምነት የለንም ምናልባት እ ጊዜያዊ ማስታገሻ አስፕሪን ከማወጣ አኳያ ካልታየ በስተቀር፣ በማስፈጸሚያ መመሪያው ብዙ ብዥታዎችን እንዳሉም የተለያዩ ህብረተሰብ ክፍሎች ገልጸውልናል። ለምሳሌ እንዳይታዩና ሪፖርት እንዳይደረግባቸው የተጠቀሱ ቴሌቪዥኖች ኢሳት፣ ኦኤምኤን እና ሌሎችም የሚል አገላለጽ ለህግ ጥሰት ክፍተት ይሰጣል የሚሉና ሌሎችም ትችቶች እየተሰነዘሩ ነው። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም